ትኩረት በአፍሪካ ደቡብ አፍሪቃዊቷ ቱሉ ሲሌ ማዶንሴላ ወይም በአህጽሮት እንደሚታወቁት ቱሊ ማዶንሴላ የዘንድሮው የጀርመናውያኑና አፍሪቃውያኑ ተቋመ ሽልማት አሸናፊ ሆኑ። የ ሃምሳ ሶስት ዓመቷ ጠበቃ ቱሊ ማዶንሴላ የደቡብ አፍሪቃን ህገ መንግስት የሀገሪቱን ሰላምና የሰብአዊ መብትን ለማስከበር ያሳዩት አስገራሚው ቁርጠኝነታቸውና በሙስና አንጻር ያደረጉት ትግላቸው ለዚሁ ሽልማት እንዳበቃቸው መንበሩ በርሊን የሚገኘው በምኅጻሩ ዴአኤኤስ የተሰኘው የጀርመናውያኑና የአፍሪቃውያኑ ተቋም ባለፈው ረቦ አስታውቋል። የጀርመናውያኑ ድርጅት ትራንስፓረንሲ ኢንተርናሽናል ቱሊ ማዶን ሴላን ሙስናን ጠንክረው በመታገላቸው በሙስና አንጻር እየቆሙ ብረታማዊቱ እመቤት የሚል ስያሜ ሰጥቷቸዋል። በእርግጥም የቱሊ ማዶን ሴላ ቁርጠኝነት እንደ ብረት የጠነከረ ሆኖ ነው የተገኘው። የቱሊ ማዶን ሴላ ስራ ያልጣማቸው አንድ የደቡብ አፍሪቃ ምክትል ሚኒስትር ቱሊ ማዶንሴላን የዩኤስ አሜሪካ የስለላ ድርጅት ማለትም የሲአይኤ ሰላይ ብለው ሲፈርጇቸው አንድ ከደቡብ አፍሪቃ መንግስት ጋር ቅርበት ያለው የተማሪዎች ማህበር ደግሞ ወፍራም የማያምር አፍንጫ ያላቸው ሴትዮ እያለ ሲያፌዝባቸው ተሰምቷል። ከፍተኛ የገዢው የአፍሪቃውያን ብሔርተኞች ኮንግረስ በምህፃሩ የኤኤንሲ ካድሬዎችም ቱሊ ማዶንሴላን የህዝብን ድጋፍ ለማግኘት እያሉ ህዝብን የሚያሰጉ ጉዳዮችን የሚያጎሉ ጥቅም ፈላጊ ወገንተኛ፣ ወይም በስልጣናቸው አላግባብ የሚጠቀሙ ግለሰብ በሚል በህዝብ ዘንድ እምነትና ከበሬታ ለማሳጣት ብዙ ጊዜ ሞክረዋል። እንዲያውም ከጥቂት ቀናት በፊት የሞት ዛቻ እንደደረሳቸውም ተሰምቷል። አንድ የደቡብ አፍሪቃ ጋዜጣ ባወጣው ዘገባ መሰረት ቱሊ ማዶንሴላን በኬፕታውን ለሚገኝ አንድ የባለ ጉልበተኞች ቡድን ኃላፊ ከ50 ሺህ ዩሮ በላይ በመክፈል ለማስገደል መታሰቡ ተመልክቷል። ይኸው ዘገባ ከወጣ ከጥቂት ጊዜ በኋላ አንድ የደቡብ አፍሪቃ የኢንተርኔት ምጽታዊ ገጽ እንደ ቀልድ ቱሊ ሲሌ ማዶንሴላ ተገድለዋል የሚል ጽሑፍ ያወጣ ሲሆን ማዶንሴላ ድርጊቱ እንደ ዋዛ የማይታለፍ አሳሳቢ ጉዳይ ሆኖ በማግኘታቸው በየዕለቱ ለሚያደርጉት ሩጫ እንኳን ከዚያን ጊዜ ወዲህ ብቻቸውን መውጣት አልቻሉም። ይሁንና የማስፈራሪያው ዛቻ የ53 ዓመቷን መበለት የተጣለባቸውን ኃላፊነት ከመወጣት እንደማያግዳቸው የኔልሰን ማንዴላ ተቋም ሊቀመንበር ፕሮፌሰር እንዣቦሎ እንዴቤሌ አስታውቀዋል። በያዙት የሕዝብ እንባ ጠባቂነት ሥልጣናቸው የሀገሪቱ ሕገ መንግሥታዊ እሴቶች ጠበቃ መሆናቸውን አስመስክረዋል። በማያወላውለው የኃላፊነት ሚናቸውም የደቡብ አፍሪቃ ዴሞክራሲ በጣም ሕያው መሆኑን አሳይተዋል። ቱሊ ማዶንሴላ ለዚሁ ቁርጠኝነታቸው በነፃ የተመረጡት የመጀመሪያው የደቡብ አፍሪካ ፕሬዚደንት ኔልሰን ማንዴላ አርአያ እንደሆኗቸው ይናገራሉ። በአንጻራቸው ያነጣጠረውን ማህበራዊውን ኢፍታዊነት ለሁሉም ማህበራዊ ፍትህ ማስገኛ ምክንያት ቀይረውታል። ህገ መንግስታችን በጠቅላላ እውን ሊሆን የቻለው ማህበራዊ ኢፍታዊነት ሰለባ በሆኑና በዚህ አንጻር አንድ ነገር ማድረግ አለብን ብለው በወሰኑ ሰዎች ጽኑ ስሜትና መንፈስ ነው። እርስዎን የሚተካው የመስሪያ ቤቱ ኃላፊነት ማንጸባረቅና ይህችን ሀገር ለመገንባት የሚያስፈልገንን መሰረት ማቅረብ ይኖርብናል። ቱሊሲሌ ማዶንሴላ በዓለም አቀፍ ደረጃ ዛሬ ከፍተኛ አድናቆት ያገኘውን የደቡብ አፍሪቃን ህገ መንግስት ባረቀቀው ህገ መንግስታዊ ኮሚሽን ውስጥ ከኔልሰን ማንዴላ ጋር አብረው በጋራ ሰርተዋል። ቱሊሲሌ ማዶንሴላ ለተነሱለት አላማ እስከ መጨረሻ ድረስ ሳይታክቱ እንደሚሰሩ አብረዋቸው የተጓዙ ሁሉ ይመሰክሩላቸዋል። የትዳር ጓዳቸውን ከጋብቻ በኋላ ወዲያው በሞት የተነጠቁት ቱሊሲሌ ማዶንሴላ ሁለቱን ልጆቻቸውን ብቻቸውን ማሳደግ ግድ ነበር የሆነባቸው። ማዶንሴላ በህግ ትምህርት የመጀመሪያውን ዲግሪያቸውን ያገኙት በስደት እያሉ ሲሆን እንደ ጎርጎሪዮሳውያኑ የዘመን ቀመር ከ1990 ዓ ም ወዲህ ሁለተኛውን ዲግሪያቸውን በማግኘት በሙሉ ጠበቃነት በመስራት ላይ ይገኛሉ። እንደ ጎርጎሪዮሳውያኑ የዘመን ቀመር በ2009 ዓ ምትም የደቡብ አፍሪቃ ፕሬዝዳንት ጄኮብ ዙማ የህዝብ እምባ ጠባቂ ተቋም ኃላፊ አድርገው ሾመዋቸዋል። ዙማ ሹመቱን ለማዶንሴላ በሰጡበት ጊዜ የተቋሙ በር ለሁሉም ዜጋ በዝቅተኛ ደረጃ ለሚገኘው ህዝብ ሳይቀር ክፍት እንዲሆን እንዲሁም ማዶንሴላ ስራቸውን ካላድልዎና ካለ ፍርሃት እንዲያከናውኑ ማሳሰባቸውም የሚታወስ ነው። የሀገሪቱ ፕሬዝደንትና የአፍሪቃውያኑ ብሔረተኞች ኮንግረስ የኤኤንሲ መሪ ጄኮብ ዙማ ግን ይህንን ማሳሰቢያ ያኔ ለቱሊ ሲሌ ማዶንሴላ ባቀረቡበት ጊዜ ይኸው ማሳሰቢያ በሳቸውም ላይ ዞሮ ሊመጣ ይችላል የሚል እሳቤ በፍጹም አልነበራቸውም። ይሁን እንጂ ቱሊ ሲሌ ማዶንሴላ በስልጣን አላግባብ መጠቀምን በተመለከተ ከጥቂት ጊዜ በፊት ለሀገሪቱ ምክር ቤት ባቀረቡት ዘገባቸው ላይ ፕሬዚደንት ዙማና ቤተሰባቸው በክዋዙሉ ናታል ግዛት በምትገኘው የንካንዳላ ከተማ ያለውን መኖሪያ ቤታቸውን አሻሽለው ለማሰራት ህዝብ ለመንግስት ከከፈለው ግብር ትክክለኛ ባልሆነ መንገድ ወደ 13 ሚሊዮን ዶላር ወጪ አድርገዋል በሚል ወቀሳ ፕሬዝደንቱ ገንዘቡን መልሰው እንዲከፍሉ ጠይቀዋል። ይኸው የማዶን ሴላ ዘገባ እርግጥ የኤኤንሲ እንደራሴዎች አብላጫውን ድምጽ በያዙበት ምክር ቤት ተቀባይነትን ሳያገኝላቸው ቀርቷል። በዚሁ ጊዜም ነበር የኤኤንሲ ፓርቲ አቻዎቻቸው ቱሊ ሲሌማዶን ሴላን ጸረ አብዮተኛ ሰላይና የተቃዋሚ ቡድኖች አገልጋይ እያሉ ስማቸውን ማጉደፍ የጀመሩት። የደቡብ አፍሪቃ ምክር ቤት ማመልከቻቸውን ውድቅ ባደረገባቸው ጊዜ ቱሊ ሲሌ ማዶንሴላ በውሳኔው አንጻር በምክር ቤት ከተወከሉት ሁለት ታዋቂ የተቃዋሚ ፓርቲዎች ጋር በአንድነት በመሆን በሀገሪቱ ሕገ መንግስታዊ ፍርድ ቤት ፊት ክስ መሰረቱ። ሕገ መንግስታዊው ፍርድ ቤትም ክሱን ከተመለከተ በኋላ የእምባ ጠባቂዋን ዘገባ ባለፈው መጋቢት ወር የተቀበለበት ውሳኔው እንዳስደሰታቸው ቱሊ ማዶንሴላ ገልጸዋል። የኔልሰን ማንዴላ ተቋም ሊቀመንበር ፕሮፌሰር እንዣቡሎ እንዴቤሌ እንዳስረዱትም የህገ መንግስታዊው ፍርድ ቤቱ ውሳኔ ማዶን ሴላና በተቋማቸው የሚሰሩት ሁሉ ስራቸውን በትክክል እንዳከናወኑ የሚያሳይ ሁነኛ ማስረጃ መሆኑን አረጋግጠዋል። መስሪያ ቤታቸው ያደረገው ጥረት ህገ መንግስቱ ከፍተኛው ህግ መሆኑን እንዲሁም ማንም ሰው ከህግ በላይ እንዳልሆነና መሆንም እንደሌለበት አረጋግጧል። ታይም የተባለው የዩኤስ አሜሪካ መጽሔት ፕሬዚደንት ዙማ በመንግስት ገንዘብ አላግባብ ተጠቅመዋል በሚል በአንጻራቸው ክስ ያስነሳው የንካንዳላ ዘገባ ከወጣ በኋላ ቱሊ ሲሌማዶን ሴላን በ2014 ዓ ም በአለም አቀፍ ደረጃ ከፍተኛ ተጽዕኖ አሳርፈዋል ካላቸው አንድ መቶ ታዋቂ ሰዎች መካከል አንዷ አድርጎ መርጧቸዋል። ደቡብ አፍሪቃ ውስጥ ጠበቃዋና የሕገ መንግስቱ አስከባሪ ቱሊሲ ሌማዶንሴላ የድሆች ተሟጋች ሆነው ነው የሚታዩት። የእንባ ጠባቂ ተቋሙ ኃላፊ ከሶስት መቶ ሰራተኞቻቸው ጋር በአንድነት በመሆን ለውድ ጠበቆች የሚከፍሉት ገንዘብ የሌላቸውን በዝቅተኛ መደብ የሚገኙትን የደቡብ አፍሪቃ ዜጎች ብሶትና ቅሬታ እየተመለከቱ ለችግሮቻቸው መፍትሄ ያፈላልጋሉ። ቱሊ ሲሌ ማዶንሴላ እንደ ጎርጎሪዮሳውያኑ የዘመን ቀመር በ2009 ዓ.ም የተቋሙ ስራ ኃላፊ ሆነው ከተሾሙ ወዲህ ለተቋማቸው ወደ 40 ሺህ የሚጠጉ ቅሬታዎች የቀረቡ ሲሆን መስሪያ ቤታቸው ለ25 ሺዎቹ ሁነኛ መልስ በማስገኘት ጥሩ ውጤት አስመዝግቧል። እንባ ጠባቂው ተቋም ጥረት በጡረታ የሚገኙ የደቡብ አፍሪቃ ዜጎች የጡረታ ገንዘባቸውን ሊከፈሉ ተማሪዎችም የተመደበላቸውን የገንዘብ ድጋፍ ሊያገኙ እንዲሁም የተጭበረበሩ ሰነዶች ሊሰረዙ ችለዋል። የሀገሪቱ ፕሬዝደንት ሳይቀሩ አላግባብ ተጠቅመውበታል የተባለውን የመንግስት ገንዘብም እንዲመልሱ አስፈርዶባቸዋል። በዚህም ቱሊሲሌ ማዶንሴላ የተጣለባቸውን ኃላፊነት በተሳካ ሁኔታ ተወጥተዋል። ወላጆቻቸው ቱሊሲሌ ወይም ሲተረጎም የእግዚአብሔር ስጦታ የሚል መጠሪያ ስም የሰጧቸው የእንባ ጠባቂው ተቋም ኃላፊ ማዶንሴላ በመላ ደቡብ አፍሪቃ ከሁሉም ሰው በላይ የተከበሩ ግለሰብ መሆናቸውን ዩጎቭ የተባለው የህዝብ አስተያየት መርማሪ ተቋም አስታውቋል። የቱሊሲሌ ማዶንሴላ ማዶን የህዝብን ባጠባቂ ተቋም ኃላፊነት የስልጣን ዘመን እንደ ጎርጎሪዮሳውያኑ የዘመን ቀመር የፊታችን ጥቅምት 2016 ዓ ም ያበቃል። በዚህም የተነሳ ጉዳዩ የሚመለከተው የሀገሪቱ ምክር ቤት ኮሚቴ በቅርቡ ተተኪያቸውን እንደሚመርጥ ተገልጿል። በታዛቢዎች ግምት መሰረት ቱሊሲሌ ማዶንሴላን የሚተካው ግለሰብ ቀላል ስራ አይደለም የሚጠብቀው። እርስዎን የሚተካው ግለሰብ የመስሪያ ቤቱን ኃላፊነት ማንጸባረቅና ይህችን ሀገር ለመገንባት የሚያስፈልገንን መሰረት ማቅረብ ይኖርበታል።